የአፍሪቃ መንግስታት በየአመቱ ያሉበትን የመልካም አስተዳደር ደረጃ በመለየትና በመሸለም ይታወቃል የሞ ኢብራሂም ድርጅት። ይህ ድርጅት በዘንድሮ ዓመትም ምዕራብ አፍሪካዊቱ ሀገር ጋና ከ54ቱ ሀገራት ስምንተኛ ደረጃ መያዟን ገልጿል። ከቀጠናው ሀገራት ጋር ሲነጻጸር የተሻለ አፈጻጸም ብታሳይም በምዕራብ አፍሪካ ሀገራትም ይሁን በመላው አፍሪካ የመልካም አስተዳደር ሁኔታ እያሽቆለቆለ መምጣቱን በጎርጎሮሳዊው ኅዳር 20 ቀን 2017 ዓ ም የወጣው 11ኛው የድርጅቱ የመረጃ ጠቋል አቋም ይሰነድ አመልክቷል። እንደ ድርጅቱ የመልካም አስተዳደር ጥራት ማሳያ ጠቅላላ እሴቶች ከዜሮ እስከ አንድ መቶ በተቀመጡ እርከኖች በጎርጎረሳዊ በ2007ና በ2016 መካከል ከ1 ነጥብ 5 እስከ 65 ባሉት ነጥቦች ላይ ያረፈ ነበር። ባለፉት አምስት ዓመታት ግን እነዚህ እሴቶች በዓመት በአማካኝ 0 ነጥብ 7 አሽቆልቆላቸው ነው የተገለጸው። ይህ የሀገራት መረጃ ጠቋሚ ሰነድ ከመቶ የተለያዩ አመላካች መረጃዎች የተገነባ ሲሆን ከ200 ዓ.ም ጀምሮ ከ36 የተለያዩ ምንጮች በተሰበሰበ መረጃም የተዋቀረ ነው። በዚህም መሰረት ሞሪሸስ፣ ሲሸልስ እና ቦትስዋና የተሻለ መልካም አስተዳደር ያላቸው ሀገራት ተብለዋል። ኤርትራ፣ ደቡብ ሱዳን ና ሶማሊያ ደግሞ በተቃራኒው ተቀምጠዋል። መረጃው የመንግስታት እርምጃ በሰዎች ላይ ምን አይነት ተጽዕኖ እንደሚያሳድር ማሳየት አለበት ሲሉ የሚለው የሞ ኢብራሂም ድርጅት ዋና ስራ አስፈጻሚ ናታሊ ዴላፖሚ ይገልጻሉ። ይህ ስለ ቁርጠኝነት አይደለም፣ ስለ ዴሞክራሲና የሰው ልጆች መብት እንዲሁም ስለ ሕጎች አይደለም። ይህ ዜጎች የመንግስታቸውን የማገልገል ችሎታ ምን እንደሆነ መሬት ላይ የሚያዩበት ነው። ይህ እያንዳንዱ የ21ኛው ክፍለ ዘመን መንግስት ለዜጎቹ ሊያቀርበው የሚገባው ሸቀጦችንና አገልግሎቶችን በአንድ ላይ የያዘ የጋራ ቅርጫት ነው። ደዴላፖሚ የመንግስት ስራ የተሟላ የጤናና የትምህርት ስርዓትን የመሳሰሉ የግል ደህንነቶችን ሊያስጠብቁ የሚችሉ አገልግሎቶችን ሊያካትት ይገባል። ይሁን እንጂ ስምንተኛ ደረጃ በያዘችው ጋና በእነዚህ ዘርፎች ማሽቆልቆል ታይቶባታል። በመሰረተ ልማት ረገድም ቢሆን ከአስር ዓመት በፊት በምርጫዋ ዜማ በዋና ከተማ አክራ ከተሰራው የክዋሜ ንኩርማን አደባባይና መስቀለኛ መንገዶች ውጭ ሌሎች መንገዶች ለትራፊክ ችግር የተጋለጡ መሆናቸው ይነገራል። የውሃና የመብራት መቆራረጥ ችግርም ሌላው የነዋሪዎቹ ፈተና ነው ተብሏል። ያም ሆኖ ግን የድርጅቱ ዘገባ ጋና በገጠር ልማት ዘርፍ ከፍተኛ እድገት እንዳላት ያሳያል። የድርጅቱ ስራ አስፈጻሚ ግን ጥሩ መንግስት በሁሉም ዘርፎች ሊሰራ ይገባል ባይ ናቸው። በጣም ከፍተኛ በሆነ ደረጃም ቢሆን በአንድ የአስተዳደር እርከን ውስጥ ብቻ መሻሻል ማስመዝገብ ዘለቄታ የለውም። ይህ ቀጣይነት ያለው መሻሻል፣ ይህ ቀጣይነት ያለው ቁርጠኝነት ሁሉንም የአስተዳደር ዘርፎች ሊሸፍን ይገባል። የጋና ምክትል የማስታወቂያ ሚኒስትር ኮዮ ኑኩርማን ግን ሁኔታውን ለማሻሻል መንግስታቸው የተቻለውን ሁሉ እያደረገ መሆኑን ይናገራሉ። በተለይ ኢኮኖሚውን ማረጋጋትና የቁጥጥር ስርዓቶችን በማጠናከር ላይ ትኩረት አድርጎ መስራቱን ይገልጻሉ። በመጀመሪያው ዓመት ብዙውን ጊዜ ያጠፋነው የሀገር ውስጥ የኢኮኖሚ እንቅስቃሴን ወደ ነበረበት በመመለሱ የዋጋ ግሽበትን በማውረዱ የውጭ ምንዛሪን በማረጋጋቱ የመጠባበቂያ አቅማችንን በማረጋገጡ ላይ ነው። መንግስት ኢኮኖሚውን ሊያሽመደምዱ የሚችሉ በሂደት ላይ ያሉ አቤቱታዎችንና ውዝፍ ዕዳዎችን ለመክፈል በተጨማሪም እየሰራ ነው። እነዚህ ሁሉ የመለስተኛውን የኢኮኖሚ እንቅስቃሴ ለማረጋጋትና ወደነበረበት ለመመለስ በመጀመሪያው ዓመት የሰራናቸው ናቸው። ነገር ግን እድገትን ለማምጣትም በተመሳሳይ ሁኔታ ሰርተናል። ምክትል ሚኒስትሩ ይህን ይበሉ እንጂ በ2016 ምርጫ መንበር መንግስቱን ያዙት አኮፎ አዶ በቀጣዮቹ ሶስት ዓመታት በርትተው ካልሰሩ የተሰናባችው ፕሬዝዳንት የጆን መሃማ እጣ ፋንታ ይገጥማቸዋል እየተባለ ነው። ሀገሪቱን ከ54 የአፍሪካ ሀገራት ስምንተኛ ደረጃ ላይ ያስቀመጠው ሰላማዊ የስልጣን ሽግግርና መልካም አስተዳደር ይህንን ይፈቅዳልና ለዚህም ነው ትውልዱ ሱዳናዊው የብሪታንያው ቢሊዮነር ሞ ኢብራሂም በጋና ኮራን ያሉት። ጋና በአፍሪካ ጥሩ ዴሞክራሲ ካላቸው ሀገራት ውስጥ አንዷ ሆና ቀጥላለች። በጋና የታየው የስልጣን ሽግግር አስደናቂና ልንኮራበት የሚገባ ነው።